የሚዘከረው የዓለም ፕሬስ ነጻነት ቀን ነገ ይከበራል። ዘንድሮ መሪ ቃል የሚሆነው ጋዜጠኝነት በዲጂታል ዘመን ሲሆን በተለይ ከማህበራዊ ሚዲያ ጋር መስፋፋት ተከትሎ በመናገር ነጻነት በመረጃ ስርጭት እንዲሁም በጋዜጠኞች ላይ የተደቀኑ አደጋዎች ላይ ያተኩራል። እኛም ከዚህ መሪ ቃል በመነሳት ለዛሬ የስልክ ውይይታችን ወጣቶችና የማህበራዊ ሚዲያ አጠቃቀም የሚል ላይ ርዕስ ላይ እንወያያለን። በተለይ ከሀሰተኛ መረጃ ስርጭት መጨመር ጋር ተያይዞ ወጣቶች የማህበራዊ ሚዲያ አጠቃቀማቸው ምን ይመስላል በሚለው ሀሳብ ላይ እናተኩራለን። ሰላም። ጤና ይስጥልኝ እንደምናመሻችሁ የጋቢና አድማጮች የዕለተ ሰኞ ሚያዝያ 24 2014 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ጀመረ። ዛሬ የእስልምና እምነት ተከታዮች ለአንድ ወር ያሳለፉት የረመዳን ጾም የሚጠናቀቅበት 1443ኛው የኢዳል ፈጥር በዓል ነው። እኛም ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እንላለን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም በማስተባበር ሀብታሙ ስዩም ከስቱዲዮ አብረውን ያመሻሉ። አሁን ወደ ቀዳሚ ወደሚሆነው የስልክ ውይይታችን ነው የምናልፈው። ወጣቶችና ማህበራዊ ሚዲያ አጠቃቀም በዓለም ዙሪያ ሆን ተብሎ የሚሆን ባለማወቅ በማህበራዊ ሚዲያ ትስስር ሚዲያዎች ላይ የሚሰራጩ ሀሰተኛ መረጃዎች በተለያዩ ማህበረሰቦች ላይ ቀጥተኛ ጉዳት እያደረሱ መሆኑን ባለሙያዎች እንዲሁም ተጠቃሚዎች በተደጋጋሚ የሚያነሱት ጉዳይ ነው። በኢትዮጵያም እንዲሁም ፖለቲካዊ፣ ሃይማኖታዊ፣ ማህበራዊ እንዲሁም ግለሰቦችን የሚመለከቱ ጉዳዮች ላይ የሚወጡ የተሳሳቱ መረጃዎች መጨመር ማህበራዊ እሴቶችን ከመሸርሸር አንስቶ አካላዊና መንፈሳዊ ጉዳቶች እያደረሱ ይገኛሉ። ታዲያ በተለይ የማህበረሰብ ሚዲያው በብዛት ተጠቃሚ የሆነው ወጣቱ ትክክለኛ መረጃን ከሀሰተኛ መረጃ መለየት የሚችለው እንዴት ነው በሚልና በተያያዥ ቦች ላይ ለመወያየት ዛሬ ሁለት እንግዶችን ወደ ስቱዲዮዋችን ጋብዘናል። የመጀመሪያው እንግዳችን በዚህ ዩናይትድ ስቴትስ ኦሃዮ ክፍለ ግዛት የሚገኘው ኬንት ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር ቴዎድሮስ ወርቅ አለማው ናቸው። ከእሳቸው ጋር ደግሞ በተለይ በማህበራዊ ሚዲያዎች የሚወጡ መረጃዎችን እውነተኛነት የሚያጣራ ሀቅ ቼክ የተሰኘ ድረገጽ ባልደረባ የሆነችው ሮሆቦት አያሌው ትገኛለች። በቅድሚያ እንግዶቻችን በዚህ ውይይት ለመሳተፍ ፈቃደኛው ናችሁ ስለተገኛችሁ እናመሰግናለን። እሺ እኔም በጣም አመሰግናለሁ። እሺ ዶክተር ቴድሮስ ከእርሶ ልጀምርና ለውይይታችን መነሻ እንዲሆነን በማህበራዊ ሚዲያ አጠቃቀም ውስጥ ወጣቶች የሚያጋጥሟቸው ተግዳሮቶች ወይም ችግሮች ዋና ዋናዎቹ ምንድን ናቸው? አመሰግናለሁ ስሜነሽ ስትጋብዡኝ። ማህበራዊ ሚዲያ በብዙ መንገድ ስናስበው፣ በመጀመሪያ አእምሯችን ላይ የሚመጣው ነገር በተለይ ቅርብ ጊዜ ከሚያጋጥመን ነገርን በመነሳት ክፉ ጎኖቹ ናቸው። ግን መልካም ጎኖችም በርካታ የሆኑ አሉ። ዜና በብዛት ከዛ እናገኛለን። በተለይ ወጣቶች ዜናቸውን የሚያገኙት ከሶሻል ሚዲያ ነው። ማህበራዊ ግንኙነታቸውን ሪሌሽንሽፕስ ብዙ ጊዜ እንደውም አሁን ዴቲንግ በሶሻል ሚዲያ ብዙ ኦፖርቹኒቲዎችን እየፈጠረ ነው። ለወጣቶች ንቁ ዜጋ ለመሆን ተሳትፎንም ፖለቲካዊ ፓርቲሲፔሽንም ለመጨመር አስተዋጽኦ እንዳለው መገንዘብ ያስፈልጋል። ይሁን እንጂ እንዳልሹው በጣም ደግሞ በዛው ልክም የታሰቡም ያልታሰቡም እክሎች እየገጠሙ ነው የሚገኙት። አንደኛው የውይይታችን ዋናው ርዕሰ ጉዳይ የሆነው የተሳሳተ ሀሰተኛ መረጃ፣ እንዲሁም ደግሞ የጥላቻ ንግግር በጣም በጣም መስፋት ነው። ከዚህ በዚህ ሁኔታ ደግሞ ከማንኛውም ማህበረሰባዊ ክፍል የበለጠ እየጎዳ ያለው ወጣቶችን ነው እና ወጣቶች በዚህ ጉዳይ ላይ ያላቸው ተሳትፎ አስጊ ሊባልበት የሚችልበትም ደረጃ እየደረሰ እንዳለ አይተናል፣ በእኛ ሀገርም በሌሎች ሀገሮችም። ሌላው ቡሊንግ ነው። ቡሊንግ በዋነኝነት ስድብን፣ ውግዘትን አጉል አጉል የሆኑ ኤክስፕሬሽኖችን የሚያካትት ነገር ነው። በዚህ ጉዳይ ደግሞ በተለይ ሴቶች ተጠቂ ናቸው። በዋነኝነት የማሸማቀቅ የማፈር ስሜት ይፈጥራል ቡሊንግ። እና ይሄ ብዙ ጊዜ ሰዎች አውቀውም ሳያውቁትም የሚያደርጉት ነገር ነው። ግን የምንዘነጋው ነገር ኦንላይን ላይ ያለው ቡሊንግ ከዛ ውጭም በተፈጥሯዊ ግንኙነታችን ላይ ሰዎችን ያው ፐብሊክ የሚታይ ነገር ስለሆነ እንዴት ሊያስተካክላቸው እንደሚችል ስለሚዘነጋ ብዙ ጊዜ ችግሩን ይሄንን ሲሬት ሊያንወስደውም በመጨረሻ ደግሞ ይሄን ያህል ይሄ ነው መሰረታዊ ችግር ነው ባይባልም፣ ያው ራስ ወዳድነትንም ደግሞ በጣም ያመጣል። ሌሎች ስለ ራሳቸው የሚሰጧቸውን አስተያየቶች ሰዎች በተለይ ወጣቶች የምር መውሰድ፣ ይሄ ደግሞ በራሳቸው መተማመንን መሸርሸር እና በራስ መተማመን እንዳይኖር ያደርጋል። ከዛም ደግሞ ኢንዲፔንደንትሊ ብቻቸውን ስራ እንዳይሰሩ ይሄ ቫሊዴሽን የመፈለግ ከሌሎች በዙሪያቸው ከሚያያቸው ሰዎች በዛም የተነሳ ኮንፊደንስ እንዳይኖራቸው የሚያደርግበት ሁኔታም አለ። ከዚህ በተጨማሪ በስራቸው በትምህርታቸው ወጣቶች ብዙ ጊዜ ትኩረት እንዳይኖራቸው ያደርጋል። በመሰረት ሀሳብ ደረጃ ሌሎች ቢኖሩም እነኝ ዋነኞች ናቸው ብዬ ያስባሉ። እንግዲህ ዶክተር ቴዎድሮስ ካነሷቸው ተግዳሮቶች ውስጥ በተለየ ሀሰተኛ መረጃ ስርጭትን መዘን እንውሰድ። ና ሮሆቦት፣ እንግዲህ አንቺ እለት ተእለት በማህበራዊ ሚዲያ የሚወጡ መረጃዎችን ትከታተያለሽ እና ወጣቱ በተለይ በሚጠቀማቸው እንደ ፌስቡክ፣ ትዊተር ና ዩቲዩብ በመሳሰሉ የማህበራዊ ትስስር ገጾች ላይ የሚወጡ ሀሰተኛ መረጃዎች ስፋትና ይዘት ምን ይመስላል? አዎ እንግዲህ በተለይ በተለይ የሀገር ባለው ሁኔታ ፌስቡክ ላይ የሚወጡ ሐሰተኛ መረጃዎች በስፋት ይስተዋላሉ። እንደምታውቂው አብዛኛው የማህበረሰብ ክፍል ወይም ደግሞ ሰፊ ማህበረሰብ የምንለው የኢንተርኔት አጠቃቀሙም ሆነ አጠቃላይ እውቀቱም አናሳ በመሆኑ ኢንተርኔት የሚለው ኮንሰርት ሲነሳ ራሱ ፌስቡክን የሚያስብ ብዙ ማህበረሰብ አለ። እንዲሁም ደግሞ ፌስቡክ ላይ ያለ መረጃ እውነት ነው ብሎ የሚቀበል ደግሞ በዛ መጠን በጣም ብዙ ነው ማለው እና በተለይ በመስፋፋት ደረጃ ፌስቡክ ላይ የምናስተውለው አሁን አሁን ደግሞ ዩቲዩብ እና ቴሌግራም ቻናሎችን ላይ ደግሞ በጣም እየሰፋ የመጣበት ሁኔታ ነው ያለው። በብዛት ሐሰተኛ ምስሎችና ቪዲዮችን በተለይ ከግጭቶች ጋር የብሄር ግጭት፣ የዘር ግጭት ሊሆን ይችላል። ኢቭን ከሀገር ጋር ከሌሎች ሀገራት ጋር ያሉ ግጭቶችን ሀገር ውስጥ ያሉ ግጭቶችን፣ የሃይማኖት ግጭቶች እንዲሁም የመሳሰሉትን ለመደገፍ ወይም ደግሞ ለማባባስ ሆን ተብለው ሐሰተኛ ምስሎችን ቪዲዮዎችን መጠቀም ሊሆን ይችላል። የተዛቡ መረጃዎችን በተለይ የመንግስት አካላት ሊሆን ይችላሉ፣ ፖለቲከኞች እንዲሁም አክቲቪስቶች ያልተናገሩትን ተናገሩ በማለት ወይም የተናገሩትን ደግሞ አሳታች በሆነ መልኩ በመተርጎም የሚቀርቡ ሀስተኛ መረጃዎች አሉ። የተለያዩ ሚዲያዎችም ትክክለኛ ያልሆነ ወይም ደግሞ የሚያሳስብ ሚስሊዲንግ የሆነ አርስቶችን በመጠቀም ሊሆን ይችላል ኮንቴንት ውስጥም ያልሆነ መረጃዎችን በማካተት እንዲሁም ደግሞ ሐሰተኛ ገልጾች ሚ ማህበራዊ ላይ ፌክ ፌዝ የምንላቸው ወይም ፌክ አካውንቶችን በመጠት በሰፊ በጣም በተለይ ፌስቡክ ላይ እንዳልኮች እንዲሁም አሁን ላይ ፌስቡክ ያው ሪፖርት እየተደረጉ ሀሰተኛ ፔጆች እንዲሁም ሀሰተኛ መረጃዎች በሪፖርት እየተደረጉ ስለሚጠፉ ቴሌግራም እንደ አማራጭ መውሰድ ተጀምሯል እና ቴሌግራም ላይም ደግሞ እንደዚህ አይነት ሀሰተኛ ገጾች፣ ሀሰተኛ ምስሎች፣ እንዲሁም ሀሰተኛ የተዛቡ መረጃዎች በስፋት ሲዘዋወሩ እናስተውላለን። እንግዲህ በዚህ ዙሪያ ከአድማጮችና ከተመልካቾች የደረሱን ጥያቄዎችና አስተያየቶች አሉ። የመጀመሪያውን እንስማ። እሺ ጤና ይስጥልኝ። ስሜ ቅድስት ትባላለሁ። መደውለው ከቨርጂኒያ አካባቢ ነው። አንድ ጥያቄ ነበረ፣ እሱን ጥያቄ ለመጠየቅ ነው። በአሁኑ ሰዓት አዳዲስ ዜናዎችን እንሰማለን። ዜናው መረጃዎች፣ ዜናዎቹ አዳዲስ መሆናቸውን እንሰማለን። ነገር ግን እውነተኛውን ከሀሰተኛውን ለመለየት እንዴት እንችላለን? ማለት የሀገራችን ጉዳይ ላይ ብዙ ዜናዎች እንሰማለን። የትኛው ነው ትክክል፣ የትኛው ነው ትክክል ያለው ነው የሚለውን በቀላሉ ለመለየት እንዴት እንችላለን የሚለውን ለመጠየቅ ነው። አመሰግናለሁ። የቅዱስ ጥያቄ እንግዲህ ካነሳ ነው የሀሰተኛ መረጃ ስርጭት ጋር ይገናኛል እና ዶክተር ቴዎድሮስ ወጣቶች ሀሰተኛ መረጃዎችን ከእውነተኛ መለየት የሚችሉት እንዴት ነው? የሀሰተኛ መረጃ ተጠቂ እንዳይሆኑስ ምን ማድረግ አለባቸው? በዋነኝነት ይሄ ብዙ አይነት መልክ አለው። እንደ ሀገር፣ እንደ ማህበረሰብ፣ እንደ መንግስት ምን አይነት ነገሮችን እያደረግን ነው ወጣቶችን ከዚህ ለመጠበቅ የሚለው ነገር በራሱ በጣም ሰፋ ያለ ነገር ነው። ግን ብዙ ጊዜ አሁን ያለው ሁኔታ በዚህ በጥላቻ ንግግር፣ በሀሰተኛ መረጃ ዙሪያ ብቻችንን ያለን ነው የሚመስለን። ስለዚህ እያንዳንዳችን በነፍስ ወከፍ ምን ብናደርግ ነው ከዚህ አይነት ነገር ልንድል ልንተርፍ የምንችለው ትውልድን የምናተርፈው የሚለውን ነገር አንዳንድ ነገሮችን ስታስቢ የራሳችንን ባህሪ መቀየር የመጀመሪያው መነሻ ቦታ ነው ብዬ አስባለሁ። ብዙ ጊዜ ሐሰተኛ መረጃ ሲሰራጭ ቶሎ ጊዜያዊ የሆነ እድልን ተጠቅሞ አንድ አይነት ተጽዕኖን ለመፍጠር ከሚፈልግ አካል ነው የሚመጣው። ይሄ ደግሞ ክሊክ ቤት የምንለውን ካልቸር ይፈጥራል። ይሄ ምን ማለት ነው? በዋነኝነት እንደ ዩነ አሁን ስለ ዜና በምታስብበት ጊዜ የምንጠይቃቸው ዩነ መቼ፣ እንዴት፣ ማን የት ለምን የሚባሉ ጥያቄዎች አሉ። ብዙ ጊዜ ግን ሐሰተኛ መረጃ ላይ ከርዕሱ ዘለን የማናይ ስለሆነ ይሄ ነገር ሰዎችን ለማወዛገብ ይመቻል። ስለዚህ በተቻለ ለመጠን ገፋ አድርገን በውስጡ ያለው ይዘት ምንድነው የሚለውን ነገር የማየት ባህሪ ማምጣት፣ ከዛ በተጨማሪ ደግሞ የራሳችንንም ደግሞ ተጽዕኖዎች በያዞች ማወቅ ያስፈልጋል። ይሄ ለምንድን ነው ለሐሰተኛ መረጃ የሚያጋልጠን መስማት የምንፈልጋቸውን አስተያየቶች ወይም ደግሞ አመለካከቶች እኛ ራሳችን ሄደን መስማት ለምንፈልግ እውነትም ባይሆን አንዳንድ ጊዜ የሚያስደስተንን መረጃ ብቻ ሄደን የመፈለግ ባህሪ ስላለ ይህንንም ማስተካከል ያስፈልጋል። ከዛ ደግሞ የመረጃውን ምንጭ መጠየቅ፣ ማጣራት። ብዙ ጊዜ እኔ እኔ ራሱ አንዳንድ ጊዜ በሀሰተኛ መረጃ እጠቃለሁ፣ ግን በተለይ ይሄ ብሬኪንግ ኒውስ በሚሆንበት ጊዜ ወይም እንደዛ መስሎ በሚቀርቡበት ጊዜ መጀመሪያ ለራሴ የምነግረው ነገር ይሄንን ስቶሪ አለማመን ነው። ስለዚህ መጠበቅ መጠበቅ ከዛ የምንተማመንባቸውን የዜና ምንጮች አንድም ይሆን ሁለትም አይቶ ከዛ በኋላ ይህንን ማረጋገጥ። ብዙ ጊዜ ሶሻል ሚዲያ ላይ ያለን ባህሪ ምንድነው? ነው የሚያስደነግጠን ነው ወይም ደግሞ ሾክ የሚፈጥር ብሬኪንግ ነገር በምናይበት ጊዜ ቶሎ ሼር ለማድረግ ነው የምንጓጓው እና ያንን ባህሪ እርግጠኛ እስከሚሆን ድረስ መጠበቅ የፌክ ኒውስን ለመቀነስ በጣም በጣም ይረዳል። ከዛ በመጨረሻ ደግሞ ከዚህ ከሐሰተኛ መረጃ ጋር አተካራ ውስጥ አለመግባት። ብዙ ጊዜ ስለ ሐሰተኛ መረጃ ስናስብ ይሄንን ነገር እየኮነንኩኝ አጋረዋለሁ ብለን ለማስቆም የምንችል ይመስለናል። ብዙ አይነት ሌሎች መንገዶች አሉ። ቅድም ሮቦትም እንደጠቀሰችው ሪፖርት ማድረግ ከዛ በኋላ ያንን ሐሰተኛ መረጃ እነህ ካምፓኒዎች ፌስቡክ፣ ሚሆን ትዊተር እንዲያወርዱት ማድረግ ይቻላል። ግን እኛ አንዳንድ ጊዜ ያንን ለማሳወቅ ብለን ሼር ስናደርገው ይህ የከሰተው ነገር ምንድን ነው አላማውን እየመጣ ነው ይሄ ሚስ ኢንፎርሜሽን ወይም ዲስኢንፎርሜሽን ማለት ነው። ስለዚህ በዋነኝነት አሁን ማስባቸውን እኚህ ናቸው። ሌሎችም ግን መወያየት የምንችልባቸው ይኖራሉ እና አመሰግናለን። ዶክተር ረሆቦት ወደ አንቺ ልምጣና ሀቅ ጭሄክ መረጃዎችን ትክክለኛነት ለማጣራት ምን አይነት መንገዶችን ይጠቀማል? እስካሁን ስኬታማ ሆናቸኋሉ ወይ? አዎ እንግዲህ ቅድም ዶክተር ያነሳቸው ሀሳቦች በጣም ጥሩ ሀሳቦች ነበሩ። እኛም እነሱን ሀሳቦች በመከተል ወይም ደግሞ ምንጮችን መጠየቅ፣ ማን ከየት ነው የመረጃው የመጣው ማን ነው ያሰራጫው የሚሉትን በመጠየቅ ነው የምንጀምረው። መጀመሪያ የመረጃውን አይነት ወይም ደግሞ ይዘቱ ምን እንደሆነ በጣም እንመረምራለን። ምክንያቱም እኛ አንደርስታንድ ያላረግነው ወይም ያልተረዳነውን ነገር ማጣራት ከባድ ነው። ስለዚህ የመረጃውን አይነት ያመጣ የሚችለውን ተጽዕኖ ወይም ደግሞ ይሄ መረጃ ምን ያህል ሰው ጋር ደርሷል? ምን አይነት ተጽዕኖ ያመጣል? ብዙ ሰው ጋር ባይደርስ ደግሞ ዝም ብንለው ወይም ደግሞ ብንተወው የሚያመጣው ጉዳት ምንድን ነው? የሚያመጣው ተጽዕኖ ምንድን ነው የሚለውን ካጠናን በኋላ፣ ከዛም ዓለም አቀፍ ኢንተርናሽናል ፋክት ቼከርስ ኔትወርክ የሚባል አለ እሱ ባወጣው ስታንዳርድ መሰረት መረጃውን እናጣራለን ማለት ነው። እሱ የተለያዩ ኦንላይን የሚገኙ ቱሎችን ወይም መሳሪያዎችን በመጠቀም ሊሆን ይችላል። ምስሎች፣ ቪዲዮዎች በሚሆኑበት ጊዜ በተለይ ቅድም እንዳልኩሽ ከግጭቶች ጋር ተያይዘው አሳሳችና ይባስ አባባሽ የሆኑ ምስሎችና ቪዲዮዎች ይወጣሉ። እነሱን ኦንላይን በምናገኛቸው መሳሪያዎች እናጣራለን። ኤክስፐርቶች በተለይ የጤና ጉዳይ፣ የቴክኖሎጂ ጉዳይ በሚሆኑበት ጊዜ ባለሙያዎችን ማማከር ሊሆን ይችላል። ከዛም ደግሞ የሚመለከታቸው አካላት የመንግስት አካላት፣ የተለያዩ ፖለቲከኞች ሊሆን ይችላሉ፣ አክቲቪስቶች የመሳሰሉትን ጉዳዩ የሚመለከተውን አካል ደግሞ በመቀየርና በማማከር አንድ ላይ ደግሞ እነዚህ ማስረጃዎች እንዳለ በማፈላለግ አቀናጅተን መረጃውን እናጣራለን ማለት ነው በጣም ውጤታማነት አጠራቀሽ መልሽ። ወደሚቀጥለው ሌላ አድማጭም ጥያቄ እየመጣ ስለሆነ ወደዛ እንድናል። እሺ፣ ስኬታማነት ላል እንግዲህ በተቻለን አቅም በሁሉም ቋንቋዎች ለመድረስ እንሞክራለን። በሁሉም ማለት በአምስት ቋንቋዎች እንግሊዘኛን ጨምሮ አራት ያዘንስ ቋንቋዎች። እስካሁንም ሁለት መቶም የሚያክሉ ሀሰተኛ መረጃዎችን አጋልጠን ወይም ደግሞ አጣርተን አቅርበናል ማለት ነው። እንግዲህ አሁንም ከአድማጭ ሌላ የመጣ ጥያቄ አለን። እሱም ደግሞ እንስማ። ጤና ይስጥልኝ ስሜ ሰላም ነው እና ከስልቨስፕሪንግ አካባቢ ነኝ። እና አንድ ሁለት ጥያቄዎች ነበሩኝ። አንደኛው የማህበራዊ ድረገጽ እንትኖች ወይም ሶሻል ሚዲያዎች በጣም በህይወታችን ላይ የተላመድናቸው ነገሮች ናቸው እና በየቀኑ ስንነሳ እንቅልፋችን እነሱን ነው የምናየው። በማወቅም ወይም ባለማወቅ ስልካችንን በነካን ቁጥር ወይ ደግሞ ቲቪ ላይ በተቀመጠን ቁጥር እነሱን እንጠቀማለን እና እንዴት ብለን ነው እሱን ማስተካከል የምንችለው? ምክንያቱም ጥቅምም እንዳለው ሁሉ ጉዳትም እንደሚኖረው አስባለሁ። ሁለተኛው ጥያቄ በዚህኛው ላይ ተያይዞ ለትንንሽ ልጆቻችን መቼ ነው ይሄንን ነገር ማስተዋወቅ ያለብን? አሁን በትምህርት ቤት ስለሚያዩት መቼ ነው ፈቅደንላቸው ስልካቸው ላይ እንደዚህ አይነት የማህበራዊ ድረገጾችን መከታተል ያለባቸው ና በእድገታቸው ላይ ና እንዲሁም በማንነታቸው ላይ ምን ያህል አሉታዊ ወይም አዎንታዊ ተጽዕኖ ያመጣባቸዋል የሚለው ብትመልሱልኝ፣ አመሰግናለሁ። እንግዲህ አድማጫችን ያነሳችው ጥያቄ ከማህበራዊ ሚዲያ አጠቃቀም ጋር ተያይዞ የሚመጣ ሱስ ነው። ዶክተር ቴድሮስ የማህበራዊ ሚዲያዎችን የምንጠቀምበት ገደብ አለመኖር ላይ የሚሉት ነገር ባጠር አርገው ይመልሱልን። በዋነኝነት ይሄ እና በዚህ ጉዳይ ላይ ያለው ጥናት ገና እየዳበረ ያለ ነው። ይሄ ነው ተብሎ በእርግጠኝነት ማንም ሊናገረው የሚችለው ነገር አይደለም። እንዴት ነው ልጆችን ከዚህ አይነት ነገር የምንጠብቀው የሚለው ግን በብዙ ሀገር ቢያንስ አስራ ሶስት አመት እስኪሆናቸው ድረስ ልጆች ከዚህ አይነት እንቅስቃሴ መጠበቅ እንዳለባቸው እዳፋ ያመለክታል። ያ ማለት ግን ገባሽ በተለያየ ቦታ የተለያየ አይነት ባህላዊ አስተዳደግ ስላለ ከግንዛቤ መፍተት እንደሚያስፈልገን የታወቀ ነገር ነው። በዋነኝነት ግን ላነሳው የምፈልገው ነገር በዚህ ጉዳይ ላይ ትልልቅ ከሆንን መውሰድ የምንችላቸው የራሳችን የሆኑ ባህሪዎች አሉ። አሁን እኔ ለምሳሌ የሶሻል ሚዲያ አፕሊኬሽኖች እጠቀማለሁኝ ግን ስልኬ ላይ አጥፍቻቸዋለሁ በጣም ስለሚያዘናጉኝ ኮምፒውተር ላይ ብቻ የመጠቀም እና ያ በተቻ በብዙ መንገድ ረድቶኛል። ልጆች ግን ያንን ነገር ማድረግ አይችሉም። መጠንቀቂያ ያለብን በዋነኝነት ግን ልጆች እኛ ያንን ነገር ከከለከልናቸው ከእኛ እይታ ውጪ አክሰስ ማድረግ እንደሚችሉ ማወቅ ያስፈልጋል። ያንን ደግሞ ካደረጉ ምን እንደሚያደርጉም አናውቅም እና በዋነኝነት ሶሻል ሚዲያ ማህበራዊ ሚዲያ ችግር በልጆች ላይ እንዴት ነው ያንን ባላንስ አድርገን ልጆቻችን ከአጓጉል ነገር ተጠብቀው እኛ እይታ ውስጥ ሆነው መጠቀም የሚችሉት ነው፣ እድሜያቸው ከደረሰ በኋላ እንጂ ክልከላ ጭራሹ ወደ አጉል ነገር ነው የሚሄዱዛቸው ብዬ አምናለሁ። እሺ ዶክተር ቴዎድሮስ ምናልባት ሮቦት በግማሽ ደቂቃ ውስጥ የምትጨምሪው ሀሳብ ካለሽ በሱ እናጠቃልላለን። አብዛኛውን ፓርት ብለውታል፣ ግን ያው ቅድም እንደተባለው መከልከል ወይም ደግሞ አሁን ላይ ኦሬዲ አለማችን ቢሳል እየሆነች ቢሆነ ሙሉ ለሙሉ ማቆም ከባድ ቢሆንም ግን ገደብ ማበዘት ወይም በተለይ ያደጉት ሀገራት ላይ አክሰስም አለ ዲጂታል ሊትሬሲ ስልጠናዎችን እንዴት ነው መጠቀም ያለብን፣ እኛ ፖላራይዝ የሆነ አስተሳሰብ እንዳይኖረን፣ ዲፕሬሽን ውስጥ እንዳንገባ፣ ሶሻል ላይፋችን አፌክት እንዳይሆን የሚለውን ዲጂታል ሊትሬሲ ስልጠናዎችን፣ ትምህርቶችን ሊወሰድ ደግሞ ሙር ጠቃሚ ይሆናል ብዬ አስባለሁ። በጣም ነው የምናመሰግነው። አድማጮች ወጣቶችና ማህበራዊ ሚዲያ አጠቃቀም በሚል ዙሪያ ያደረግ ነው የስልክ ውይይት በዚሁ ይጠናቀቃል። ስቱዲያችን በስልክ ተገኝተው እንዲሁም አስተያየታቸውን የላኩልልን አድማጮቻችንን በጣም አድርገን እናመሰግናለን። የጋቢና ቪኦኤ ወጣቶችን የሚዳስስ የስልክ ውይይት ፕሮግራማችን በሌሎች ፖለቲካዊ፣ ማህበራዊ እና ኢኮኖሚያዊ ይዘቶች ላይ በቀጣይ የሚቀጥል ይሆናል። እንድትሳተፉ እንጋብዛለን። ሲል እንዳል ነው። ዛሬ በእስልምና እምነት ተከታዮች ዘንድ የሚከበረው የኢድ አልፈጥር በዓል ነው። እኛም እንኳን አደረሳችሁ እንላለን። ኢድ ሙባረክ። እንግዲህ ዛሬ የኢድ አልፈጥር በዓል ለማክበር አዲስ አበባ ስታዲየም አካባቢ በሺዎች የሚገመቱ የእስልምና እምነት ተከታዮች ተሰብስበው ነበር። ድንገት በተፈጠረ ግርግር ግን በስፍራው የታቀደው ስነ ስርዓት እንደ ተስተጓጎለ ተሰምቷል። በስፍራ የተፈጠረው ለማወቅ ሀብታሙ ስዩም ከስነ ስርዓቱ አስተባባሪዎች መካከል አንዱ የነበሩትን ኡስታዝ አቡበከር አህመድ አመሻሹን አነጋግሯቸዋል። አድማጮች ሀብታሙና ይቅርታ ሀብታሙና ኡስታዝ አቡበከር ያደረጉትን ቆይታ ቀጥሎ እንሰማለን። ዳሪ ላይ የነበረው ሂደት በጣም የደመቀ ያማረ ነው። እንግዲህ በክቡር ዶክተር አብይ አህመድ ጠቅላይ ሚኒስትራችን ጥሩ ምክንያት ብዙ ኢትዮጵያውያን አገር ገብተዋል። ወዳጅ ጎረቤት ሀገራቶችን የተለያዩ ተወካዮቻቸውን ልከዋል። በጣም ከፍተኛ ህዝብ ቁጥር የነበረበት የኢድ ሰላት ስነ ሥርዓት ነበር የነበረው። ያ ሂደት ባለበት ሁኔታ ላይ እንግዲህ ብዙ ፕሮግራሞችን ጨርሰን ፋይናል የመጨረሻው ፕሮግራም ላይ ልንገባ ስንል ነው ድንገት ድምጽ ሰማን፣ እየተረበሸ እንደሆነ ተነገረ። ምንድነው ብዬ የሚመለከተው የመንግስት የስራ ኃላፊ የሆኑት ከጸጥታ መዋቅር ውስጥ አንዱ አመራር ጋር ደውዬ ስጠይቅ፣ ያው ያለው ነገር እንደዚ አካባቢ ሀያት ሪጀንሲ አካባቢ ጭስ ነው ይረጋጉ አሉ። ኦኬ፣ ሰው ይረጋጋ ብዬ ለመድረክ አስተባባሪ የነገርኳቸው ሰውን አረጋጋ ነው። መልሶ ግን ቀጠለ ረብሻውም ድምፁም የሚረብሽ ስለነበረ ክሚስጥሩ አልነበረምና ይህ ነገር ምንድን ነው በሚል ጉዳዮቹን ለመከታተል ሞከር መለስ ስጠይቅ፣ አይ አስለቃሽ ከአንድ ፖሊስ ባጋጣሚ ትናም ልጦት ድንገት ባርቆበት ምናምን ተባለ ከጠጣ ማዋቅሩ ለይህንም የሰማሁት እንግዲህ፣ ያው ረብሻው ትንሽ እያደገ መጥቶ በጣም ሶላት ሰግደን ከጨረስንም በኋላ የሚያስ የምንሰግድበት ሰው ሁሉ ሳይቀር ያስለቃሽ ጭስ መጥቶ ስቲል አሁን የራሱ ሳይቀር መድረክ አካባቢ ነው የነበርኩትን ሁኔታ ነው። በጣም ያማረ ነበረ፣ በጣም ደስ የሚል ሄድና በጣም በጥሩ ሁኔታ ያሳለፍንበት ሄድና፣ ነገር ግን ይሄ ክፍተት መጥቶ ትንሽ ነገራት ረባበሻቸው። በትክክል ለማጣራት ሞክር ያለው እንዳልኩ፣ ከአንድ ጸጥታ ኃላፊ ከሚመለከታቸው ኮሚሽነር ጋር ተነጋግሬ የነገሩኝ ፌዴራል ፖሊሱ ባርቆበት ነው አሉ። ከዛም ደግሞ በትክክል እዛ አካባቢ ላይ እኛ የመደብናቸው የኛ አስተናጋጆች በአጋጣሚ ሴቶች ያሉበት ቦታ ሴቶች የሚሰግዱበት ቦታ ነበርና የሰማዕታት ሐውልት አካባቢ ላይ ነው ሚኒስትሮች ሳይቀሩ የመንግስት ሴት ሚኒስትሮች፣ ሙስሊም ሚኒስትሮች ቦታው ላይ የነበሩ ሚኒስትሮችን አግኝቻለሁ። በአይነቻ ያዩትን ክስተት ሲነግሩኝ ከአንድ ፌዴራል ፖሊስ ነው እንግዲህ ቶሩ ባ ሚሉት ምክንያቱም የሚባርቅ ነገር ወይም ዝም ብሎ የሚወድቅ ነገር አይደለም። ፈቶ መለቀቅ አለበት። አስለቃሽ ሲይዙ ከፈቶ ነው የተለቀቀው። ወደ ሰው ነው የተጣለው። ሴቶቹና ሕጻናቶች ያሉበት ቦታ ላይ ነው የተወረወረው። ሰው በዛ ሰዓት ላይ ወደ መረባበሽ ስሜት ውስጥ ገባ። ሴቶቹ በድንጋጤ መሮጥ መነሳት ያፈናል የአይነት ሁኔታ ሲፈጠር፣ በዛ ሂደት ውስጥ እያሉ ነው እንግዲህ ሰውን ደግሞ አትውጣ፣ አትሂድ፣ ወደዛ አትሂድ የሚለው ግፊ ሲመጣ፣ በመካከል ሰውዬውንም ይዘውት ነበር። እዛ የኛ አስተባባሪ የሆነ አንድ ሚድራ የሚባል ልጅ ያንን ቦታ የሚመራው በማስተባበር የሚመራው ልጅ ይዞት ነበር። ከያዙት በኋላ ነው መጥተው ሌሎች ፌዴራል ፖሊሶች ልቀቁ ብለው እንዲያስለቀቁት እሱን ይቅርታ ጠይቋል። እኔ ባርቆቢኖ ሳላስብ ነው ናም ብሎ ደንግጦ እየተናገረ የነበረበት ሂደት ነው የነበረው። ግን እንግዲህ ያ ሁኔታ ተከሰተ። ሰው ወደ ስሜት ውስጥ ገባ። እንደገና ደግሞ መገፋት፣ ወደዛ አትሄድም፣ ወደዛ አትመጣም፣ ሶላት አልሰገደም። በዛ አይነት ነገር ውስጥ ሲገባ ተኩስ ተጀመረ። ወደ አየር ላይ አስለቃሽ ጭሶች መሰል ነገራቶች እየተደረጉ ሲሄዱ እንግዲህ አቅጣጫ አስተው ወረብሻዎች ትንሽ ደስ የማይል ነገር ተከስቷል። እስካሁን ድረስ ወደ ባለኝ መረጃ የሞተ ሰው የለም። የተጎዱ ሰዎች አሉ፣ የተለያየ በሆስፒታል ውስጥ የገቡ ተጎድተው አይናቸው አካባቢ ተመተው በተለያየ ነገር ተመተዋል። ሆስፒታል ሕክምና ላይ ያሉ ሰዎች አሉ። ይሄ ነው ክስተቱ። እኛ በትክክል ግን መጣራት አለበት። ለምን እንዴት፣ ማን፣ ምን የሚሉት ነገሮች መታየት አለባቸው። ይሄ በጣም ትልቅ የሆነ ታሪካዊ የሆነ እንደ ኢትዮጵያን ሙስሊምስ ትልቅ የውጭ እንግዳ ጠፍተን በልዩ ሁኔታ እያከበርነው የነበረው ኢድ ስለነበረ እነዚህ ነገራቶች ትንሽ ከባድ ናቸው። አድማጮች በክስተቱ ዙሪያ የተጠናቀረው ዘለግ ያለ ዘገባ ከምሽቱ ሶስት ሰዓት በኋላ በሚኖረው መሰናዷችን ላይ ይደመጣል። ወደ ተከታዩ ዘገባችን ነው የምናልፈው። ተከታዩ መሰናዷችንም በዚህ በዩናይትድ ስቴትስ የረመዳን ጾም ምን ይመስል እንደነበር ያስቃኘናል። በኮቪድ-19 ምክንያት ከሁለት ዓመታት መራራቅ በኋላ ሰሞኑን በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን የእስልምና እምነት ተከታዮች የኢፍጠር ስነ ስርዓትና የገቢ ማሰባሰቢያ አከናውነው ነበር። ሀብታሙ ስዩም ተሳታፊዎችንና አስተባባሪዎችን አነጋግሮ የሚከተለውን መሰናዶ አዘጋጅቷል። ላለፉት ሁለት ዓመታት የኮቪድ ወረርሽኝ የተለመዱ ማህበራዊ መስተጋበሮችን መከልከሉ ተሰባስበው ማዕድ የሚቋደሱ ወዳጅ ዘመዶችን በወዳጅ መንፈስ የሚዘያየው ለለንጆ ሁለት ማየት የኮቪድ ወረርሽኝ ክስተቱ የፈጠረውን የመራራቅ ስሜት የሚያስታውሰው ወጣቱ ራሚ አቡበከር ዳግም ከበርካታ የእስልምና እምነት ተከታዮች ጋር ለኢፍጣር መቀመጡ የፈጠረበትን ደስታ እንዲያገራል። በጣም መጀመሪያ አልሐምዱሊላህ ማለት እፈልጋለሁ። አልሐምዱሊላህ ያው ከዛ ከቤት መውጣት ከማልነበረ ሰዓት አሁን እንደዚህ ተሰብስበን አጠገብ ላጠገብ ከቤተሰብ ከሙስሊም ወንድሞች እህቶቻችን ጋር ለማፍጠርና ላበቃን ጌታ መስጋና ላደርስ እፈልጋለሁ። እና አልሐምዱሊላህ የዛሬ ሁለት ዓመት ኮቪድ ላይ ከቤት መውጣት አንችልም፣ ሁሉም በየቤቱ ነበር። ቤተሰብ ከቤተሰቡ ችግር አብሮ ምግብ የማይሰራለት ሁሉም ችግር ላይ ነበረ እና ይሄ ኮቪድ በመነሳቱ አልሐምዱሊላህ ሰው አንድ ላይ በመምጣት አንድ ላይ በማፍጠር የሰውን ደስታ የልጆቹን ሁሉንም ደስታ ማየት እንችላለን። ልጅ ከልጅ ተገናኝቶ ትልቁ እያወራ ምን እያለና ደስ ያለ አልሐምዱሊላህ። ራሚ በ17 ዓመቱ ነበረ ወደ ዩናይትድ ስቴትስ የመጣው ዛሬ በሀያዎቹ መጀመሪያ ላይ ይገኛል። ለእርሱ ዛሬ የሚያደገባት ኢትዮጵያ የረመዳን ሰሞን ትዝታ ግሩምነት ከህሊና የሚሻር አይደለም። የአገር ቤትና የዚያ ሀገር የረመዳን ድባቡ ለውጥ። አገር ቤት በርግጥ ስትወጣ፣ በየሱቆቹ፣ በየመደብሮቹ፣ በየቦታው ቁርአን አለ፣ ምን አለ፣ መንዙማዎች አሉ፣ ነሺዳዎች አሉ እና ከከቤት ራሱ ስትወጣ የረመዳንነት ስሜቱ ይሰማሃል። እዛ በተለይ ደግሞ ሙስሊሙም ክርስቲያኑም አንድም ስለሆነ በቃ የረመዳንነት ስሜቱ አለ። እዚህ ስታዩ አገር የሰው ሀገር ነው። እስልምናም የተለመደበት ሀገር አለም አሁን ነው ገና መዳበር የጀመረው እና በእርግጥ ረመዳን ስሜቱን ለማወቅ ሙስሊሞች አካባቢ መሆን አለብን። ከኢትዮጵያ ልዩነቱ አንድ ያስተዋልኩት እሱ ነው። ወደ መስጊዶች ወደ ሙስሊም የሚሰባሰቡበት ቦታ ኮሚኒቲ ቦታዎች ካልሄድን የረመዳን ስሜት አይሰማንም። ጾም ብቻ ሆነ፣ ጾመን ርቡን መግባት ብቻ ሆነ። ራሚን ጨምሮ በመቶዎች የሚገመቱ የኢትዮጵያ እስልምና እምነት ተከታዮች የታደሙት ይህን ዝግጅት ያሰናዳው ፈርስቲ ጅራ ፋውንዴሽን የተባለው ማህበረሰብ ተኮር ተቋም ነው። የአሁኑ ምሽት የተሰናዳበትን ምክንያት ሊያስረዱን የፈቀዱት ኢማም ሸክ ካሊድ ኡመር ናቸው። ይሄ እንግዲህ ስብስብ ከሁለት ዓመት በኋላ ያደረግነው ነው። ሁለት ጾሞችን ወይም ረመዳን የሚባሉ የጾም ወራቶችን በዚህ በኮቪድ ናይንቲን ምክንያት ሰዎች የመገናኘት ሪስትሪክሽን ወይም ደግሞ ውስንነት ስለተደረገ መገናኘት አልቻልንም እና በርቀት ነበረ ሁሉም በየቤቱ። ስለዚህ ይህንን አይነት ስብስብ ማድረግ አልቻልንም። እኛ በየአመቱ ረመዳን በሚመጣበት ጊዜ ቅዳሜ ቅዳሜ በዚህ አይነት ሁኔታ እንሰባሰባለን። ቢያንስ ሶስት ቅዳሜዎችን ወይም ሁለት ቅዳሜዎችን ስብስብ እናደርጋለን። ከዛ ውስጥ አንዱ አመታዊ የፈርስቴ ጅራ የገቢ ማሰባሰብ ፕሮግራም ነው የሚሆነው። በዚህም አጋጣሚ እንግዲህ ስብስብ በሚኖርበት ጊዜ ቤተሰብ ከቤተሰብ ጋር፣ ልጆች ከልጆች ጋር፣ ትልልቆች ወላጆች ከትልልቆች ጋር የሚገናኙበትና እርስ በእርስ እስላማዊ ሰላምታቸውን የሚለዋወጡበት ፍቅር የሚለዋወጡበት አንድነታቸውን የሚያሳዩበት ጥሩ አጋጣሚ ነው። የረመዳን ወር ደግሞ ሰዎች ይቅር የሚባባሉበት የሚረዳዱበት፣ የተጣሉት ሁላ ይቅር የሚባባሉበት ወር ስለሆነ አጋጣሚውን እንግዲህ በዚህ አይነት ሁኔታ አሰባስበን ሰዎችን በጋራ እናደርጋለን። እንግዲህ እንደምታየው ልጆች እንደዚህ እዚህ ውስጥ በሚበርቁበት ጊዜ ከዚህ በላይ ደስታ የለም። ኢትዮጵያ ውስጥ ሰላምና እርቅ ሰፍን ዘንድ የእምነቱ ተከታዮች ጸሎት ወይንም ዱዓ እንዲሁም ምኞት እንደሆንም የሚያወሱት ሼክ ካሊድ ፈርስት ሂጅራ ፋውንዴሽን ወጣቶች ባህልና ትውፊታቸውን እንዲያውቁ ለማድረግ እንዲሁም በዩናይትድ ስቴትስ ውስጥ የሚኖሩ ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች በሰብአዊ ልግስና እንዲበረቱ ለማስቻል ስለዘረጋቸው መርሃ ግብሮችም ነግረውናል። አድማጮች ለምሽቱ ያዘጋጀናቸው መሰናዶች በዚሁ ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ጽሆን ግርማ፣ አቀናባሪ ንጉሱ ታምሬ፣ እንዲሁም ሳስተናግዳችሁ ያመሻውት ስመኝሽ የቆየ ነበር። በፕሮግራማችን ላይ አስተያየቶች ወይም ጥቆማዎች ካላችሁ በማህበራዊ ድረ ገጻችን እንዲሁም በዌብሳይታችን ልታገኙ ትችላላችሁ። አት ቪኦኤ አምሀሪክ የፌስቡክ ገጻችን ነው። አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ደግሞ ዌብሳይታችን ነው። ነገ በሌሎች ዝግጅቶች እንጠብቃችኋለን። እስከዛው ملكا مشيت